ከአንድ ዓመት በፊት በባህር ዳር ከተማ በህፃን ሄቨን አወት ላይ የተፈጸመው አሰቃቂ የመድፈርና የግድያ ድርጊት እንዲሁም ተያያዥ የሕግ ጉዳዮች ብዙዎችን ማስቆጣታቸው ቀጥለዋል። የሕፃን ሄቨን እናት ልጇን በአሰቃቂ ሁኔታ ካጣችበት ጊዜ አንስቶ መጽናናት ተስኗት እንደቆየች የቤተሰቡ አባል ለአሜሪካ ድምፅ የተናገሩ ሲሆን በጉዳዩ ላይ አስተያየት ሰጡን። ጠበቃና የሕግ አማካሪ ብርሃኑ ጋሻው በበኩላቸው የቅጣት ውሳኔው ከድርጊቱ አንጻር በቂና አስተማሪ እንዳልሆነ አብራርተዋል። ኬኔዲ አባተ በዚህ ጉዳይ ላይ ተከታዩን አዘጋጅቷል። የሰባት ዓመቷ ህፃን ሄቨን አወት በባህር ዳር ከተማ ከቤተሰቧ ጋር ተከራይተው ይኖሩ በነበረበት ግቢ ውስጥ ጌትነት ባዬ በተባለ አከራያቸው በአሰቃቂ ሁኔታ ተደፍራ በግፍ መገደሏ ማህበረሰቡን እያስቆጣና ያስደነገጠ መነጋገሪያ ድርጊት ሆኗል። የወንጀል ድርጊቱ ከአንድ ዓመት በፊት ሐምሌ 25 ቀን 2015 ዓ ም የተፈጸመ እንደሆነ ነው የፖሊስ የምርመራ መዝገብ የሚያስረዳው። ይሁን እንጂ የ25 ዓመት ጽኑ ስርዓት የተፈረደበት የጭካኔ ድርጊቱ ፈጻሚ ጌትነት ባዬ ይግባኝ ማቅረብ ን ተከትሎ ለፍትህ ስትኳትን የቆየችው የህፃን ሄቨን እናት አበቄል ለሻደባ ጉዳዩን ወደ ብዙሀን መገናኛ መውሰዷን ተከትሎ በርካቶች ስለ ድርጊቱ ለማወቅ ችለዋል። መረጃው በስፋት መሰራጨቱን ተከትሎ ህፃኗን ከመድፈር ባለፈ እንዳት ጮህ አፏ ውስጥ አሸዋ በመጨመርና በማነቅም ጭምር ለሞት ዳርጓታል በተባለው ግለሰብ ላይ የተላለፈው ፍርድ ከግፍ ድርጊቱ ጋር የማይመጣጠንና አስተማሪ ያልሆነ ፍርድ ነው በሚል ብዙዎች ቁጣቸውን በመግለጽ ላይ ይገኛሉ የአማራ ክልል ፍትህ ቢሮ ዛሬ ማክሰኞ በሰጠው መግለጫ የወንጀሉ ምርመራ ተደርጎ በወንጀል ህጉ 539 የግፍ ግድያና 620 ቅንፍ 3 በመድፈር መግደልን ያጣቀሰ ሁለት ክስ ተመስርቶበት እንደነበር አስታውቋል። ይህም በሞት ፍርድ ወይም በእድሜ ልክ ስርዓት የሚያስቀጣ ነው ያለው ቢሮው የግራ ቀኝ ክርክሩን ያዳመጠው ፍርድ ቤቱ የቀረበው ማስረጃ የግፍ ግድያን ሳይሆን በመደፈር መሞቷን የሚያረጋግጥ ነው በማለት የካቲት 20 ቀን 2016 ዓ.ም ተጠርጣሪው በ25 ዓመት ጽኑ እስራት እንዲቀጣ መወሰኑን አስታውቋል። በአሁኑ ወቅት በማረሚያ ቤት የሚገኘው ፍርደኛው ይግባኝ አቅርቦ ጠቅላይ ፍርድ ቤት ጉዳዩን በመመርመር ላይ ይገኛል ሲልም ቢሮው ገልጿል። በልጇ ላይ ስለሆነው በርካቶችን ያሳዘነና ያስቆጣ ድርጊት እርሷም ስላለፈችበት ሁኔታና ስለ ፍርድ ቤቱ ውሳኔ የህፃኗን እናት ለማናገር ያደረግነው ተደጋጋሚ ጥረት ለጊዜው ሊሳካልን አልቻለም። ሆኖም ለአሜሪካ ድምጽ አስተያየታቸውን የሰጡ የአበቄ ለሽ ቤተሰብ አባል በፍርዱ ደስተኛ ያልሆኑ የሆነችው እናት ከልጇ አሰቃቂ ግድያ ወዲህ ባሉት ወራት መጽናናት ተስኗት እንዳሳለፈች እና ይብሱኑ የልጇን ህይወት የነጠቃት ሰው ይግባኝ ማቅረቡን ካወቀች ጊዜ በኋላ ደግሞ ሀዘኗ እንደበዛ በዛ ትገልጻለች። በቃ መንገድ ላይ ራሱ ህጻናትን ካየች በቃ ፍረዱኝ ስትህ ይሰጠኝ እንዳለች ነው። በቃ ይህን አንድ አመት ሙሉ የዘለቀችው የቤተ ክርስቲያኑ ትሄዳለች፣ ትጮኋለች። እንደዚህ ብዙም አልተረጋጋችም ገና ናት። ይግባኝ ሊጠይቅ ስለነበረ ልጁ ያው ይፈታል የሚል ስጋትም ስለነበራት ለዛ ነው በቃ ፍትህ እንዳገኝ ብቻ ነው ልመነዋ። ስለቷም ልመነዋ ማለት ች- ሀያ አምስት አመት ለአንዲት ህፃን ልጅ ተደፍሮ ተደፍሮና ታንቆ መሞት። በዛ ላይ ደግሞ ያው ያሳድዷትም ስለነበረ ስራ መስራትም አልቻለችም። አንዲት ህጻን ልጅ አለቻት፣ የተረፈች ከእሷ ከሞተችው ልጅ ይረታች የሶስት አመት ህጻን አለቻት። እሷን ይዛ እያሳደዷትም ስለነበረ ለዛም ሁሉ ነበረ ሀዘማ የበዛበት። ስሟ እንዳይጠቀስ የጠየቀችን አስተያየት ሰጭ እኛም እንደ ቤተሰብ ፍርዱ በቂ አይደለም ብለን እናምናለን ትላለች። ሁሉንም ነገር ስላየን የልጅቷን አስከሬን ሁሉንም ነገር በአቅራቢያ ስለነበርን፣ ከዛ ይበልጥ ደግሞ የሚያመን ልጅቷ ልጅቷን በምታሳድግበት ጊዜ የከፈለችው መስዋዕትነት የበለጠ ያመናል። እኛ ቤተሰቦቿ ማለት ነው። ምክንያቱም አባቷ ያው ተራርቀው ስለነበር ብቻዋን ነው የምታሳድጋቸው ሁለቱን ህጻናት። አንድ አንድ ክሊኒክ አዳር፣ አንድ አንድ ክሊኒክ ቀን እየተመላለሰች ታሳድጋ ስለነበር ብዙ መስዋዕትነት የከፈለችባት ልጅ ስለነበረች ስታላት የበለጠ ነው። እኛ በጣም አንጀታችን ያረረው በፍርዱም ሁሌም አብረናት ነው የምንሄደው የነበረው ነገር ያው የሚያስደስት አይደለም። እንግዲህ ተገቢ ነው ብዬ አላስብም። የሷ ልጅ ብቻም አይደለችም። ብዙ ልጆችም ተደፍረዋል ካሁን በፊት። ለእነሱም ስስት ስሰጥ እኔ በበኩሌ በዚህ ጉዳይ ላይ አስተያየታቸውን የጠየቅናቸው ጠበቃና የህግ አማካሪ ብርሃኑ በጋሻው ኢትዮጵያ ከፈረመቻቸው የህፃናትን መብት የተመለከቱ ዓለም አቀፍ ህጎችና ከሀገሪቱም ህግ አንጻር የተሰጠው ፍርድ በቂ እንዳልሆነ እምነታቸውን ገልጸው፣ አቃቤ ህግ ይግባኝ ጠይቆ መከራከር እንደነበረበት ይተቻሉ። እንግዲህ ግለ ተበዳይ የሆነችው ህፃን ልጅ በደረሰባት የመደፈር አደጋ በመደፈሯ ምክንያት ደግሞ ለደረሰባት የሞት አምስት ሰላሳ ዘጠኝ አንድ ከባድ ግድያ ወንጀል እና ስድስት መቶ ሀያ የወንጀል ህጋችንን ከባድ ያስገድዶ መድፈር በሚል ሁለት ክስ እንደተመሰረተ ነው። ያንን ደግሞ በበቂ ሁኔታ ምስክር ማስረዳት የነበረበት ክሱን የያዘው አቃቢ ህግ ነው። አሁን ለዚህ የህፃን ሄቨን ጉዳይ ግን ስንመለከት የአምስት ሰላሳ ዘጠኝ አንድን ትተውት በበቂ ሁኔታ አቃቢ ህግ አላስረዳም በማለት በደረሰባት አስገድዶ መድፈር ወንጀል በስድስት መቶ ሀያ አንቀጽን ጥፋተኛ ብሎ እንግዲህ ቅጣት ማቅለያ ተይዞለት ሀያ አምስት ዓመት የታሰረው እንግዲህ በዚህ ጉዳይ ላይ አቃቤ ሕግ ቅሬታ ካለው ለሚመለከተው አካል ማቅረብ ነበረበት። እንግዲህ ቀርቧል አልቀረበም። በዚህ ሂደት ላይ እያለ ነው እንግዲህ ድርጊቱን የፈጸመው ግለሰብ ሀያ አምስት ዓመት ተገቢ አይደለም በማለት ይግባኝ የጠየቀው ለዚህም አሁን መነጋገሪያ ለሆኑ ለሁሉም በማህበራዊ ሚዲያም በተለያዩ ሚዲያዎች ላይም እንደዚህ ሀሳቦች እየተንሸራሸሩ ያሉት ግድያ ፈጽሞ አስገድዶ ደፍሮ እንዴት ነው ሀያ አምስት ዓመት ሊሆን የሚችለው የሚል ነው። እንግዲህ ይሄ የፍርድ ቤቶች ነው፣ ፍርድ ቤቶች በተገቢ ሁኔታ የማየውበት ነው። ነገር ግን ከዚህ ከተፈረደበት ሀያ አምስት ዓመት አንጻር ወንጀሉ የተፈጸመው ከባድ ወንጀል ነው፣ ጨካኝነት ነው፣ ነውረኝነት የታከለበት ነው። ይህ በተሟላበት ሁኔታ መፈጸሙ በሕግ አግባብ የተመሰከረበት ሁኔታ ያለው እና ጉዳዩን የያዘው አቃቢ እንግዲህ በጉዳዩ ላይ ይግባኝ መጠየቅ ነበረበት ነው የምንለው እኛ እንደ ህገ ባለሙያ። አቃቤ ህግ ይግባኝ ማቅረብ የነበረበት ውሳኔው በተሰጠ በአንድ ወር ጊዜ ውስጥ መሆኑን የሚገልጹት አቶ ብርሃኑ በጋሻው ስለ ሁኔታው አስረድተዋል። የወንጀል ህግ በአስራ ዘጠኝ ጥና ሰባት የወጣው ላይ አንቀጽ ስድስት መቶ ሀያ ስር ከአስራ ሶስት አመት በታች የሆኑ ሴቶችም ወንዶችም ላይ እንደ እድሜ ደረጃ ከናለች አሁን የምና ህጻን ሄበን የሰባት አመት ልጅ ነች። እች ልጅ ደግሞ የተፈጸመባት ከመደሰሯን በላይ ተገድላለች። ያው ፍርድ ቤቶች ገለልተኛ ናቸው ተብሎ ስለምናምን በአዋጅም የተቋቋሙት በዚህ መሰረቱ ስለሆነ እነሱ የሚሰጡትን ፍርድ ነው የምናየው። በእኛ አግባብ ግን፣ በህግ አግባብ እኔ እማምነው በሁለቱም ወንጀሎች ተከሶ ያው ጣራው ላይ ማረፍ ነበረበት ነው ምክንያቱም ዜጎች ከዚህ አይነት አስከፊ እና የማይጠበቅ አስነዋሪ የሆነ እስፔሻሊ ደግሞ ምንም መከላከል በማይችሉ ህጻናት ላይ አስገድዶ መድፈር ደግሞ በባህሪው በምስክር የሚረጋገጥ አይደለም። ግን ክርኩ አግባብ ተመርቷል። እሱ ጋር ነው አሁን ጥያቄ ያለን። ሁላችን እንደ ባለሙያ በደንብ አስረድተው ነው ፍርድ ቤቱ የጣለባቸው ወይስ በደንብ ሳያስረዱ ነው? ይህን በደንብ መመርመር ያስፈልጋል። ከአማራ ክልል ፍትህ ቢሮ ስለ ጉዳዩ አስተያየት ለመጠየቅ የቢሮው ኃላፊ አቶ ብርሃኑ ጎሽም የእጅ ስልክ ላይ ደውለን ባለመመለሳቸው ሊሳካልን አልቻለም። ስማቸውን ያልጠቀስናቸው የህፃን ሄቨን እናት ቤተሰብ አባል በሰጡን አስተያየት የቅጣት ውሳኔው ከተሰጠ በኋላ በፍርዱ ደስተኛ ባይሆኑም በወቅቱ ግን ይግባኝ እንዳልጠየቁ ተናግረዋል። ለዚህም ምክንያቱን ያስረዳሉ። አይደለም። ምክንያቱም በጣም ብዙ ተጉላልተን ነበር፣ ያንን ፍርድ ለማግኘት ማለት ነው። ራሱ በጣም ብዙ ወሮች ነው የቆጠር ነው። ቀጠሮ ቀጠሮ ቀጠሮ በጣም በዛብን እና ከዛ በኋላም ያለውን ሂደት ስናስበው ድካሙ በጣም እንትናለን። ከዚህ የተሻለ እንደማይፈርዱ ስናስብ ተው ነው ይግባኝ ያልጠየቅንም። የሕፃን ሄቨን ጉዳይ ይፋ ከሆነ በኋላ ብዙዎች ቁጣቸውንና ሐዘናቸውን በመግለጽ ላይ ናቸው። ከእነዚህ መካከል የሆኑት የሴቶችና ማኅበራዊ ጉዳይ ሚኒስትር ዶክተር ኤርጎጌ ተስፋዬ በተፈጸመው ድርጊት የተሰማቸውን ሐዘን ገልጸው በጉዳዩ ላይ የምንሠራበትና የምንከታተልበት እንደሆነ እንገልጻለን ብለዋል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ